ድምጽ ነው። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ህዳር 9 2017 ዓ ም ዝግጅታችን ጀመረ። የፖለቲካ ፓርቲዎች የጋራ ምክር ቤት አዲስ ስራ አስፈጻሚ ሲሰይም የተቃውሞ ድምፆችም ተደምጠዋል። ምርጫ ቦርድ የሁላችንም ኃላፊ ስለሆነ ራሱ ጠርቶ ራሱ እንዲመራው እና እንዲያድነው ይህንን ምክር ቤት እየሄደበት ካለው የተሳሳተ እንቅስቃሴ እያልን ባለንበት ሰዓት በመሀል እንኳን ለማነጋገር እንኳን ሙከራ አላረጉም። ምርጫ ቦርድ ደግሞ እስካሁን ገና አልጨረሰም፣ ወደ ህግ ክፍል ተመርቷል የሚል ምላሽ ነው የሰጠን የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ ቦርድ የሚጠራበት አግባብ የለም። ይህ የፖለቲካ ፓርቲዎች አቅደውና ተስማምተው ያደረጉት ሰሩት፣ የገነቡት ቤት ነው እንጂ የምርጫ ቦርድ እንትንም አይደለም። የሰማችኋቸው የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ወይም ኢህአፓ ተቀዳሚ ምክትል ሊቀመንበር መጋቢ ብሉይ አብርሃምና የቀድሞ ሰብሳቢ አቶ ደስታ ዲንቃ ናቸው። የዚህ ዘገባ ዝርዝር ከዓለም ዜና በኋላ ይቀርባል። በእስር የሚገኙት አቶ ታዬ ደንዳአ ሁለት የመንግስት ባለስልጣናትን በምስክርነት ፍርድ ቤት አቅርበዋል። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም፣ ጤና ይስጥልኝ እንደምናመሻችሁ፣ የተከበራቸው አድማጮችና ተመልካቾቻችን ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየ ነኝ። ንጉሱ ታምሬ በቅንብሩ አብሮኛለ። ለዜናው አስማማዬ ነው፣ እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን እንደዚህ በሬዲዮ፣ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን በቅድሚያ ከዓለም ዙሪያ ለተጠናቀሩት ዘገባዎች ወደ አስማማው ሰላም ጤና ይስትልን ተመልካቾቻችንና አድማጮቻችን የምሽቱን ከዓለም ዙሪያ የተሰባሰቡ ዜናዎችን የማቀርብላችሁ አስማማየ ነው ነኝ። ከሰሜን ጎንደር ዞን አልሟጭ የስደተኞች ካምፕ አምስት ኤርትራውያን ስደተኞች በአማራ ክልል የጸጥታ ኃይሎች መታሰራቸው ተገለጸ። በሰሜን ጎንደር ዞን ከሚገኘው የአልሟጭ የስደተኞች መጠለያ ካምፕ አምስት ኤርትራውያን ስደተኞች በአማራ ክልል የጸጥታ ኃይሎች መታሰራቸውን ቪኦኤ ያነጋገራቸውን ማኞች ተናግረዋል። አክለውም ኤርትራውያኑ ስደተኞች በአሁኑ ወቅት ከአልሟጭ ካምፕ ሁለት ኪሎ ሜትር ርቀት ላይ በምትገኘው ዳባት ከተማ በሚገኝ እስር ቤት ታስረዋል ብለዋል። ለደህንነት ሲባል ስሙ የማይገለጸው ለታሰሩት ስደተኞች ቅርብ የሆነ ምንጭ እንዳለው ስደተኞች የተያዙት ባለፈው ሳምንት ማክሰኞ ዕለት ዳባት ከተማ ከሚገኘው የስደተኞች ጉዳይ መስሪያ ቤት ሲወጡ ነው። መረጃዎችን የሚመለከቱ ጉዳዮችን ለማጣራት በሚል ወደ ጽህፈት ቤት ተጠርተው ሲወጡ ፖሊስ በቁጥጥር ስር አውሏቸዋል ሲል ምንጭ አክሎ አመልክቷል። ስሙ የማይገለጽ ሌላ የታሳሪ ባለቤት ለቪ በሰጠችው ቃል ባለቤቷ ባለፈው ሳምንት ረቡዕ ዕለት ዳባት ውስጥ መታሰሩን ገልጻ በምን ምክንያት እንደታሰረ ለማወቅ ያደረገችው ሙከራ እንዳልተሳካ ተናግራለች። የእስር ቤቱ ሁኔታ አስከፊ መሆኑን የተናገረው ስሙ እንዳይገለጽ የጠየቀ ስደተኛ በበኩሉ ኢስማኤል አህመድ፣ ፍሳይ ኪዳኔ፣ አብዱ አህመዲን፣ መሰረት ገብረስላሴ ና አታክልቲ ኃይሌ እንደሚባሉ የገለጻቸው የታሰሩ ስደተኞች ፍርድ ቤት አለመቅረባቸውንም አመልክቷል። አለምዋጭ ስደተኞች መጠለያ ካምፕ የሚገኝበት የጭላ ቀበሌ አስተዳዳሪ ምናለ ግብነህ ስለ ስደተኞቹ እስር መረጃ የለኝም ብለዋል። ሆኖም አንዳንድ ስደተኞች ህገወጥ የሰዎች ዝውውርና ዝርፊያ የመሳሰሉ ወንጀሎች ውስጥ በመሳተፍ ወይም ከአማራ ክልል ለመውጣት በሚደረጉ የተቃውሞ ሰልፍ እንዲካሄድ በመቀስቀስ ተግባር የሚወነጀሉ አንዳንድ ስደተኞች አሉ ብለዋል። ሆኖም የታሰሩ ስደተኞች ከጠቀሷቸው አድራጎቶች ጋር ግንኙነት አላቸው ወይ የሚለውን ባለሥልጣኑ ማረጋገጫ አልሰጡም። የመንግስታት ድርጅት የስደተኞች ኮሚሽን ዩኤንኤችሲአር በበኩሉ በጽሁፍ በሰጠው ምላሽ ከአለሟጭ ካምፕ አምስት ስደተኞች ለስደተኞችእና ና ለጥገኝነት ጠያቂዎች ያልተፈቀደ እንቅስቃሴ በማድረግ ተወንጅለው መታሰራቸውን እናውቃለን ብሏል ትክክለኛ የፍርድ ሂደት ና የህግ ጥበቃ እንዲረጋገጥላቸው የኢትዮጵያ የስደተኞች ና ከስደት ተመላሾች አገልግሎት መጠየቁን ገልጾ ሂደቱንም በቅርበት በመከታተል ላይ እንደሚገኝ አስታውቋል ከሚመለከታቸው የመንግስት ባለስልጣናት ምላሽ ለማግኘት ያደረግነው ነው ሙከራ አልሳካም። ዘገባው የገብረ ሚካኤል ገብረ መድህን ነው። በትግራይ ክልል ጊዜያዊ አስተዳደር ስር የሚገኙ አንድ ኃላፊ መኪናቸው ላይ ጥቃት እንደተሰነዘረባቸው ገለጹ። በትግራይ ክልል ጊዜያዊ አስተዳደር ስር የክልሉ ማዕከላዊ ዞን ዋና አስተዳዳሪ አቶ ሰለሞን ማሾ እሁድ ህዳር 8 ቀን 2017 ዓ ም ከአክሱም ወደ መቀለ እየተጓዙ በነበረበት ወቅት ማይቅን በተባለ አካባቢ በተከፈተባቸው ተኩስ ተሽከርካሪያቸው ላይ ጉዳት መድረሱን ተናግረዋል። አቶ ሰለሞን ጥቃቱ በመኪናቸው ላይ መድረሱና ጉዳቱንም በፎቶ ማስረጃ አስደግፈው እንደያዙት ለአሜሪካ ድምፅ ገልጸው ለተጨማሪ ጥያቄዎቻችን መልስ ከመስጠት ተቆጥበዋል። የማይቅናጣል ወረዳ አስተዳዳሪ የአቶ ገብረ ተክለሃይማኖት ጉዳዩን ከወረዳው የጸጥታ ፖሊስ አባላት ማጣራታቸውን ገልጸው መረጃው ከእውነት የራቀ ነው፣ የተኮሰበትም ሰው የለም ብለዋል። ከክልሉ ጸጥታና ሰላም ቢሮ እንዲሁም የኮሚኒኬሽን ጽህፈት ቤት ምላሽ ለማግኘት ያደረግነው ጥረት አልተሳካም። ዘገባው የሙልጌታ ጽባ ነው። ባይደን አማዞን ደን በመጎብኘት የአየር ንበለው ትግል ቅርሳቸውን አከበሩ። ትናንት እሁድ በብራዚል ታሪካዊ ጉብኝት ያደረጉት የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በአስተዳደር ዘመናቸው የአማዞን ደንን የጎበኙ የመጀመሪያው የአሜሪካ ፕሬዚዳንት ሆኗል። ጉብኝታቸውን ዋይት ሀውስ ፕሬዝዳንቱ ፕሬዚዳንቱ የአየር ንብረት ለውጥን በመታገል ያበረከቱት ክንዋኔ ታሪክ የተከበረበት ጉዞ ሲል ገልጾታል። ትላንት ከዓለም ግዙፉ የአማዞን ደን መግቢያ ላይ የሚገኘው አማዞኒያ ክፍለ ግዛት ዋና ከተማ ማናውስ የገቡት ባይደን በእርሳቸው አስተዳደር ዩናይትድ ስቴትስ ለዓለም አቀፉ የአየር ንብረት ለውጥ ፋይናንስ በየዓመቱ 11 ቢሊዮን ዶላር ለመስጠት ያላትን ግብ አሳክታ ማለፏን አመልክቷል። ባይደን በንግግራቸው አለማችን ለመጠበቅ የምናደርገው ትግል ለቀጣይ ትውልዶች የሚተርፍ ትግል ነው ያሉት ጆ ባይደን ይህ በሀገሮቻችን በጠቅላላና በሰው ዘር በሙሉ ላይ የተጋረጠ ብቸኛውና ብቸኛው የሉን አደጋ ሊባል ይችላል ብለዋል። የአማዞኒያ ዋና ከተማ ማናወስ የምትገኘው የእስያ ፓስፊክ የኢኮኖሚ ጉባኤ አስተናጋጅ በሆነችው በፔሩ ዋና ከተማ ሊማ እና የደቡብ ሀያ የመሪዎች ጉባኤ አስተናጋጇ ሪዮ ዲ ጄኔሮ መሀል ሲሆን የዩናይትድ ስቴትሱ ፕሬዚዳንት ባደረጉት አጭር ቆይታ ዩናይትድ ስቴትስ ለበርካታ የአየር ንብረት መራ ግብሮች የመደበቻቸውን ወጪዎች ይፋ አድርገዋል። ለአማዞን ደን ጥበቃ ፈንድ ሀምሳ ሚሊዮን ዶላር መመደቡን አስታውቀዋል። ከአካባቢው ነባር ማህበረሰብ መሪዎች ጋር የተወያዩት ባይደን ደኑን በሄሊኮፕተር እየተዘዋወሩ ጎብኝተዋል። በኤፔክና ቡድን ሀያ ጉባኤ ላይ የተገኙትና ማንነታቸው እንዳይገለጽ የጠየቁ በርካታ የዲፕሎማሲ ምንጮች በቀጣዩ የፕሬዚዳንት ዶናልድ ትራምፕ አስተዳደር ዩናይትድ ስቴትስ የአየር ንብረት ጉዳዮችን በሚመለከት የምታደርጋቸው ጥረቶች በእጅጉ መቀነሳቸው አይቀርም የሚል ስጋት እንዳላቸው ተናግረዋል። አድማጮቻችን የዜና እየተላለፈላቸው የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። በተመራጩ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከታጩት ዋና ዋና የካቢኔ ተሿሚዎች መካከል ሁለቱ ከወሲባዊ ውንጀላዎች ጋር በተያዙ ውዝግቦች የተጠመዱ መሆናቸው ተመላክቷል። ትራምፕ ለመከላከያ ሚኒስትርነት ያጫቸው የቀድሞ የፎክስ ኒውስ ቴሌቪዥን አቅራቢ ፒት ሄግሴት እና ጠቅላይ አቃቤ ሕግነት የመረጧቸው የቀድሞ የዩናይትድ ስቴትስ ምክር ቤት አባል ማት ጌትዝ ከወሲባዊ አድራጎት ውንጀላዎች ጋር በተያዙ ውዝግቦች የተጠመዱ ሲሆኑ ሹመታቸው በሕግ መወሰኛው ምክር ቤት መጽደቅ ላይ እክል ሊፈጥር እንደሚችል ተመላክቷል። ለመከላከያ ሚኒስትር የታጩት የ44 ዓመቱ ፒት ሄግሴት እንደ አውሮፓውያን አቆጣጠር በ2017 ዓ ምት በወሲባዊ ጥቃት ለወነጀለቻቸው ሴት መጠኑ ያልተገለጸ ገንዘብ መክፈላቸውን በሳምንቱ መጨረሻ ጠበቃቸው ቲም ፓርላቶር ገልጸው ጠበቃቸው ቲም ፓርላቶር ገልጸው መሰረተ ቢስ ያሉት ውንጀላ አደባባይ እንዳይወጣም ለመከላከል መሆኑንም አስረድተዋል። የአርባ ሁለት ዓመቱ ማትጌትዝ ደግሞ በተወካዮች ምክር ቤት አባልነት አራተኛው የሆነውን የሁለት ዓመት ዘመን እያጠናቀቁ ሳሉ ባለፈው ሳምንት በድንገት ስራቸውን ለቀዋል። ጌት እስከ ምክር ቤት አባልነት የለቀቁት ከ17 ዓመት ልጅ ጋር ወሲባዊ ግንኙነት በመፈጸምና በድብቅ ሱስ አስያጅ መድኃኒቶች በመውሰድ በቀረቡባቸው ውንጀላዊ ዙሪያ የምክር ቤቱ የሥነ ምግባር ኮሚቴ የከፈተውን ምርመራ ሊያጠናቅቅ ጥቂት ቀናት ሲቀሩ መሆኑ ተመላክቷል። አንዳንድ የምክር ቤቱ አባላት ጌትዝ በወሲባዊ ድርጊት በተሰማሩባቸው ሁኔታዎች ራቁት የተነሱት ፎቶዎችን ምክር ቤቱ አዳራሽ ውስጥ ለሰዎች ሲያሳዩ ነበር ብለው ተናግረውባቸዋል። ጌት ክሱን ያስተባበሉ ሲሆን የፌዴራል መንግስት ባለሥልጣናትም ክስ እንደማይመሰርቱባቸው በዚህ ዓመት አስታውቀው እንደነበረ አይዘነጋም። የፒት ሄግሴት ጠበቃ በበኩላቸው ካሊፎርኒያ ውስጥ በተካሄደ የሪፐብሊካን ፓርቲ የሴቶች ዝግጅት በኋላ በሆቴል ክፍላቸው ከሴቶች ጋር የነበረው ወሲባዊ ግንኙነት የተፈጸመው በሁለቱም ፍላጎት ነው ብለዋል። በሊባኖስ ዋና ከተማ ቤሩት ማዕከላዊ አካባቢ ትላንት በደረሱ የአየር ጥቃቶች የህዝቦላ ዋና ቃል አቀባይን ጨምሮ ስድስት ሰዎች መገደላቸውን ተከትሎ ዛሬ ሰኞ የከተማዋ ትምህርት ቤቶች መዘጋታቸው ተዘግቧል። በጥቃቶቹ ምክንያት የትምህርት ሚኒስቴሩ ቤሩት ውስጥ የሚገኙ ትምህርት ቤቶችና የከፍተኛ ትምህርት ተቋማት ለሁለት ቀናት እንዲዘጉ መወሰኑን ገልጸዋል። ራስ አልናባ በተባለው የቤሩት አካባቢ የህዝቦላ ቃል አቀባይ ማህመድ አፊፍና ሌሎች ሰዎች መገደላቸውንም ህዝቦላና እስራኤል የጦር ኃይል አስታውቀዋል። እስራኤል ለወትሮው ግልጽ የሆነ ወታደራዊ ሚና የሌላቸውን የሂዝቦላ ከፍተኛ ባለስልጣናት አዘውትራ ኢላማ የማታደርግ ሲሆን በአየር ጥቃቶቿም በአብዛኛው የምታነጣጥረው ሂዝቦላ ታጣቂዎች በብዛት የሚገኙባቸውን የቤሩት ደቡባዊ ዳርቻ ሰፈሮችን መሆኑን ሮይተርስ በዘገባው አመልክቷል። ሁሉም የእስራኤል መከላከያ ኃይሎች በወጣው መግለጫ የሂዝቦላ ቃል አቀባዩን የገደለው ጥቃት በደንበኛ የስለላ መረጃ ተመስርቶ የተወሰደ እርምጃ ነው ብሏል። ይህ በእንዲህ እንዳለ ጋዛ ካን ዩኒስ ውስጥ እስራኤል በተፈናቃዮች መጠለያ ድንኳን ላይ ዛሬ ሌሊት ባደረሰችው ጥቃት ሁለት ህጻናትና ወላጆቻቸው መግደሏን የፍልስጤም ባለስልጣናት አመልክተዋል። የጋዛ ህዝባዊ መከላከያ ተቋም ትላንት ውድ ባወጣው መግለጫ እስራኤል ቤት ላህላ በተባለው ሰፈር የሚገኝ የመኖሪያ ሕንፃ ላይ ባደረሰችው የአየር ድብደባ ሕፃናትን ጨምሮ 34 ሰዎች መግደሏን አመልክቶ ብዛት ያላቸው ሰዎች ያሉበት ሁኔታም አለመታወቁን አመልክቷል። አድማጮቻችን ከምሽቱ የዓለም ዜናዎች እነዚህ ሊመስሉ ነበር። አብራችሁ ስለነበራችሁ እናመሰግናለን። ለቀሪ ዝግጅቶች ወደ ስመኝሽ ልመልሳችሁ። ጤናማውን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ህዳር 9 2017 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት አንጎል ፍጥነት በሚመለከት በዘጠኝ ቀን ውስጥ የተደረገው የሰውነት እንቅስቃሴ የአንጎል ፍጥነታቸው የአርባ አመት ሰው ከሆነ ልክ እንደ ሰላሳ ስድስት አመት ሰው የአንጎሉ ፍጥነት የሰራው እና በጥሩ ሁኔታ የተሰራ ጥናት ነው። ጥናቱም የታተመበት የጥናት መጽሔቱም አናልሰ ሄብራል ኖሮጂ ክብር ያለው መጽሔት ነው። የሰማችኋቸው ፕሮፌሰር ዮናስ እንዳለ ገዳ ይባላሉ። የነርቭና የአይምሮ ሐኪም ናቸው። የእግር ጉዞ ማዘውተር ለአንጎል ጤና በሚያስገኘው ጠቀሜታ ዙሪያ የባለሙያ ማብራሪያ ሊሰጡን በሁለተኛው አጋማሽ ተመልሰው ይመጣሉ። ከአቀናባሪ ንጉሱ ታምሬ ጋር ሳስተናግዳቸው የማመሻው ስመኝሽ የቆየነኝ፣ የማህበራዊና ዌብ ፕሮዲውሰራችን አበባየው ገበያውም አብራናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይም በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን እንድትቆዩ ጋብዛለሁ። አሁን ወደ ቀዳሚው አብይር ዘገባ ንለፍ። በእስር ላይ ሆነው የቀረበባቸውን ክስ በመከታተል ላይ የሚገኙት የቀድሞ የኢትዮጵያ ሰላም ሚኒስትር ዴታ አቶ ታዬ ደንዳ ዛሬ በፌዴራል ከፍተኛ ፍርድ ቤት በነበራቸው የመከላከያ ምስክር የማስደመጥ ሂደት ሁለት ከፍተኛ የመንግስት ባለስልጣናትን በመከላከያ ምስክርነት አቅርበዋል። ገልሞ ዳዊት ተጨማሪ አለሁ ባለፈው አመት ታህሳስ አንድ ቀን 2016 ዓ ም በቁጥጥር ስር ውለው የሰላም ሚኒስትር ዴታ ሆነው ኢትዮጵያን ለማፍረስ ከሚንቀሳቀሱ ጸረ ሰላም ኃይሎች ጋር በመተባበር ለጥፋት ተልእኮ በቡ ተንቀሳቅሰዋል በሚል ክስ የተመሰረተባቸው አቶ ታየ ደንዳ የመከላከያ ምስክሮቻቸውን ቃል ለፍርድ ቤት ማስደመጥ ጀምረዋል በዛሬ ችሎት ለምስክርነት የቆጠሯቸው የሰላም ሚኒስትር አቶ ብናልፍ አንዱዓለም እና የኢትዮጵያ ፌዴራል ፖሊስ ምክትል ኮሚሽነር ምላኩ ፈንታ ባልቻ አቶ ታዬ የደህንነት ስጋት እንደነበረባቸው እንደሚያውቁ መስክረዋል። አቶ ታዬ በህጋዊ መንገድ የጦር መሳሪያ ስለመያዛቸው ግን እንደማያውቁም አብራርተዋል። ዛሬ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ህገ መንግስትና ህገ መንግስታዊ ስራ ችሎት የቀረቡት አቶ ታዬ ድንዳ የቆጠሯቸው ሁለት ምስክሮች ያስረዱልኛል ያሉትን የፍሬ ነገር ጭብጥ ለፍርድ ቤት አስቀድመው አስረድተው ነበር። አቶ ታዬ ህገ ወጥ የጦር መሳሪያ በመያዝ ክስ እንደቀረበባቸው አስታውሰው የተጠቀሰው የጦር መሳሪያ ከታጣቂዎች በእርሳቸውና ቤተሰባቸው ላይ ሊሰነዘር ይችላል ካሉት የግድያ ጥቃት ለመከላከል ያገኙት መሳሪያ እንደሆነም ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ስልጣን ላይ በመጡበት ዓመት በ2010 ዓ.ም ሰኔ አካባቢ ኦነግና ወያኔ ሲሉ የጠሩት ቡድን አቶ ታዬ ደንዳን ለግድያ እንደሚፈልጓቸው መናገራቸውን አቶ ታዬ ለፍርድ ቤቱ በአስረጅነት አቅርበዋል። አቶ ታዬ አክለው በ2014 ዓ.ም በከረዩ አባገዳዎች ላይ የተፈጸመው ጥቃት በመንግስት ኃላፊዎች የተቀነባበረ ነው የሚል አስተያየት በመስጠታቸው ምክር ቤት ውስጥ ሀሳባቸውን እንዳይሰጡ መከልከላቸውን ተናግረዋል። ሶስት ጊዜም ፖለቲካዊ ግድያ ሲሉ የጠሩት የግድያ ሙከራ እንደተፈጸመባቸው ለፍርድ ቤቱም ተናግረዋል። በክሱ ላይ የቀረበው ህገ ወጥ የጦር መሳሪያ የራሳቸውንና ቤተሰባቸውን ከአደጋ ለመከላከል በ2015 ዓ ም ብረት ያገኙ እንደሆነ አስረድተዋል። መጀመሪያ የምስክርነት ቃላቸውን የሰጡት የፌዴራል ፖሊስ ምክትል ኮሚሽነር መላኩ ፈንታ ባልቻ አቶ ታዬ ደንዳ የደህንነት ችግር እንዳለባቸው ገልጸውላቸው እንደነበረ ተናግረው ነገር ግን ኃላፊነታቸው ከሚኒስትር ዝቅ ያለ በመሆኑ ጥበቃ እንዲደረግላቸው ህግ እንደማይፈቅድ አስረድተዋል። አክለውም በተከሳሹ ቤት ተገኘ ስለተባለው የጦር መሳሪያ የሚያውቁት ነገር እንደሌለም ገልጸዋል። የስላም ሚኒስትሩ አቶ ብና አልፋንዶ አለምም ስለ ጦር መሳሪያ መታጠቅ ከተከሳሹ ጋር ያወሩት ነገር እንደሌለ ለፍርድ ቤቱ አስረድተዋል። ሁለቱ ምስክሮች አቶ ታዬ ደንዳ የደህንነት ስጋት እንደነበረባቸው ብቻ እንደሚያውቁ ገልጸው ምስክርነታቸውን ሰጥተዋል። አካባቢ ለምስክሮቹ መስቀለኛ ጥያቄም አቅርበዋል። የእግር ቀኝ ክርክሩን ሲያዳምጥ የቆየው ፍርድ ቤቱም የማጣሪያ ጥያቄዎችን አቅርበዋል። ፍርድ ቤቱም በቀጣይ ቀሪ ሶስት ምስክሮችን ለማዳመጥ ለህዳር 17 ቀን 2017 ዓ ተለዋጭ ቀጠሮ ሰጥቷል። ከዚህ ቀደም በነበረው ችሎት በቀሪ ምስክሮች ዝርዝር ውስጥ የጠቅላይ ሚኒስትሩና የአዲስ አበባ ከተማ ከንቲባ በኃላፍነት መካተታቸው ፍርድ ቤቱ ጠቁሞ ነበር። አቶ ታዬ ደንዳ ከዚህ ቀደም በነበራቸው ችሎት ጠበቃ እንዳይወክላቸው የአገሪቱ ደህንነት መስሪያ ቤት ጠበቆችን አስፈራርቶብኛል በሚል አቤቱታ ማቅረባቸው ይታወሳል። ዛሬም ከችሎቱ ፊት ቀርበው የተከራከሩት ከጠበቃ ውጭ ነው። ለአሜሪካ ድምፅ ገልሞ ዳዊት ከአዲስ አበባ የተከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁ የሰኞ ምሽት ስርጭታችንን ነው። ቀደም ሲል የአብይ ዘገባውን ተከታትላችኋል። ወደ ትንታኔ መጽሄቱ እናልፋለን። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት አዲስ ስራ አስፈጻሚ መረጡ። አምስት ፓርቲዎች ምርጫውን እንደማይቀበሉ አስታውቀዋል። የጋራ ምክር ቤቱ ቅዳሜና እሁድ ባደረገው ጠቅላላ ጉባኤ አዲስ የስራ አስፈጻሚ ኮሚቴ መምረጡንና የምክር ቤቱን መተዳደሪያ ደንብ ማጽደቁን ዋና ጸሐፊው አቶ ደስታ ድንቃ ተናግረዋል። ከዚህ ቀደም የስራ አስፈጻሚው ስልጣን በማብቃቱ ምርጫ ቦርድ ጉባኤ እንዲጠራ የጠየቁ ስድስት ፓርቲዎች በበኩላቸው ባለፉት ቀናት ሁለት ቀናት ውስጥ በተካሄደው ጉባኤ የተላለፉ ውሳኔዎችን አንቀበልም ማለታቸውን የኢሀፓ ተቀዳሚ ምክትል ሊቀመንበር መጋቢ ብሉይ አብርሃም ሃይማኖት ገልጸዋል። ኬኔዲ አባተ ዝርዝራለሁ። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ህዳር 7 እና 8 ቀን 2017 ዓ.ም በአዲስ አበባ ከተማ መደበኛ ጠቅላላ ጉባኤ በማካሄድ የስራ ጊዜው በተጠናቀቀው የስራ አስፈጻሚ ምትክ ሰባት አባላት ያሉት አዲስ ስራ አስፈጻሚ ኮሚቴ መምረጡን አስታውቋል። የጋራ ምክር ቤቱ ባወጣው መግለጫ የምክር ቤቱን መተዳደሪያ ደንብ ማጽደቁንም ገልጿል። ይሁን እንጂ ነባሩ ስራ አስፈጻሚ የአንድ ዓመት ስልጣኑ ካበቃ በኋላ ጉባኤ መጥራት እንደማይችል በመጥቀስ ምርጫ ቦርድ ጣልቃ ገብቶ አስቸኳይ ጠቅላላ ጉባኤ በመጥራት የጋራ ምክር ቤቱን የሚመሩ አመራሮችን እንዲያስመርጥ ከዚህ ቀደም የጠየቁ አምስት ፓርቲዎች የአሁኑን ውሳኔም እንደማይቀበሉ አስታውቀዋል። ከእነዚህ መካከል ኢህአፓ፣ ኦፌኮ፣ ኦነግ እና ህብር ኢትዮጵያ በጋራ መግለጫ ያወጡ ሲሆን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ተቀዳሚ ምክትል ሊቀመንበር መጋቢ ብሉይ አብርሃም ሃይማኖት የፓርቲዎቹን የተቃውሞ ምክንያት አስረድተዋል። በእኛ አታይ ይሄ የጋራ ምክር ቤት ስብሰባ ህገወጥ ነው፣ ተቀባይነትም የለውም። ስብሰባውም ላይ አልተገኘንም። በተለይ በኢሀፓ፣ በኦነግ፣ በኦፌኮ፣ በህብር ፓርቲ እንዲሁም ሌላ አንድ የሲዳማን ፓርቲ አለ። በእነዚህ ፓርቲዎች ምንም ተቀባይነት የሌለው ህገወጥ የሆነ ጉባኤ ነው። ምክንያት ከዚህ በፊት እንደሚታወቀው ለምርጫ ቦርድ ጊዜው ያለፈበት ለአንድ አመት ሙሉ ምንም ስራ ያልሰራ ያለምንም ምክንያት ጊዜውን አራዝሞ በመሄዱ እኛ ለምርጫ ቦርድ ጻፍን። ምርጫ ቦርድ ደግሞ የሁላችንም ኃላፊ ስለሆነ ራሱ ጠርቶ ራሱ እንዲመራው እና እንዲያድነው ይህንን ምክር ቤት እየሄደበት ካለው የተሳሳተ እንቅስቃሴ እያልን በዚህ እየተንቀሳቀስን ባለንበት ሰዓት በመሀል እንኳን ለማነጋገር እንኳን ሙከራ አላደረጉም። ምርጫ ቦርድ ደግሞ እስካሁን ገና አልጨረሰም ወደ ህግ ክፍል ተመርቷል። የሚል ምላሽ ነው የሰጠን የኢትዮጵያ ብሔራዊ ምርጫ ቦርድ። የኢትዮጵያ ብሔራዊ ምርጫ ቦርድን ምላሽ ሰምተን ቀጣይ የምንወስዳቸውን እርምጃዎች ለኢትዮጵያ ሕዝብ የምናሳውቅ ይሆናል። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ባቋቋመው አዲስ ስራ አስፈጻሚ ኮሚቴ ውስጥ በዋና ጸሐፊነት የተመረጡት የቀድሞ ሰብሳቢ አቶ ደስታ ዲንቃ በበኩላቸው ጠቅላላ ጉባኤ የሚካሄድበት ትክክለኛ ጊዜ በሕግ አለመደንገጉንና ጉባኤው የተጠራበትን መንገድ ከእስካሁኑ ልምድ የተለየ እንዳልሆነ በመግለጽ ክሱን እንደማይቀበሉ አብራርተዋል። የጋራ ምክር ቤቱ ስራ አስፈጻሚ ወይም ደግሞ ስራ አስፈጻሚን ለመምረጥ የጠቅላላ ጉባኤ የሚያካሄደው ልክ በቀናቱ ላይ ነው ወይስ አይደለም የሚለው ልምዳችን፣ ታሪካችን የሚያሳየው ለምሳሌ ለስድስት ወራት ተብሎ ተሰይሞ የነበረው ከአንድ ዓመት በኋላ ነው የጋራ ምክር ቤት ስብሰባ የተካሄደው እ ሰብሰብነት የተረከብኩበትም ወደ ሶስት ወር የሚጠጋ ቆይቶ ነው ጠቅላላ ጉባኤ እየተካሄደው። ስለዚህ በቀናቱ መደረግ አለበት ተብሎ በደንባችን በሕጋችን ተደግጎ የተጻፈ ደንብ አልነበረም እና፣ ሁለተኛ የምርጫ ቦርድ የሚጠራበት አግባብ የለም። ይሄ የፖለቲካ ፓርቲዎች አቅደውና ተስማምተው ያደረጉት፣ ሰሩት፣ የገነቡት ቤት ነው እንጂ የምርጫ ቦርድ ትንም አይደለም። ስለዚህ ይሄ ወደ ቢሮ መጥተው ውይይት ያደረግነው ነገር የለም። የህግ ምክንያት ወይም የልምድ ምክንያት ምን እንደ ስለሆነ አልተረዳን እም እንደ ሰብሳቢነትም አልተረዳውም፣ እንደ እጅ ባለሙያነትም አልተረዳውም። ሌላው ውዝግብ የፈጠረው ጉዳይ የብልጽግና ፓርቲ በስራ አስፈጻሚ ውስጥ ለምርጫ ሳይቀርብ በቋሚ አባልነት እንዲወከል በመተዳደሪያ ደንቡ ላይ መጠቀሱ ሲሆን ይህን የተቃወሙ ፓርቲዎች ብልጽግና ከሌሎች ፓርቲዎች የተለየ እድል ሊሰጠው አይገባም ባይ ናቸው። ጋቢ ብሉይ፣ አብርሃም ሃይማኖት፣ ብልጽግና ያለ ተወዳዳሪ ይግባኝ የሚል ውሳኔ እንዳለ በጣም ካስገረመን ነገር አንዱ ዲሞክራሲያዊ ስርዓትን እንዲያብብ የማያደርግ የማይጠቅም። ብልጽግናም እኩል ድምፅ አለው በቃልኪዳን ሰነዳችን ላይ እንደ አንድ ፓርቲ እንጂ በተለየ ሁኔታ ስልጣን ስለያዘ ሊታይ አይገባም። ግን እንደዛም ሆኖ ሚዛን ያልጠበቀ ህግ እስከ ማጽደቅ ደርሰዋል። አቶ ደስታ በሰጡን አስተያየት ገዢው ፓርቲ በቋሚነት የስራ አስፈጻሚ አባል እንዲሆን የተወሰነበትን ምክንያት አብራርተዋል። ማንኛውም ፓርቲ ገዢ በሚሆንበት ጊዜ ገዢ ፓርቲ ያለ ጥቆማና ያለ ውድድር የጋራ ምክር ቤቱ አባል ማሆን ስላለበት እና የገዢ ፓርቲ ደግሞ በስራ አስፈጻሚ ውስጥ መኖር ችግሮችን ለመፍታት አመቺ ሁኔታ ይፈጠራል ተብሎ ሙሉ ድምፅ ስምምነት ስለተያዘበት በእንደዚህ አይነት ሁኔታ ነው የተከናወነ ማለት ነው። በዚህ ጉዳይ ላይ የምርጫ ቦርድን አስተያየት ለማካተት የቦርዱ ሁለት የስራ ኃላፊዎች የእጅ ስልክ ላይ ደውለን አልመለሱም። የምርጫ ህጉ አዋጅ ቁጥር አስራ አንድ ስልሳ ሁለት ህዝባር ሁለት ሺ አስራ አንድ ካስቀምጣቸው ኃላፊነት ያለባቸው የምርጫ ባለድርሻ አካላት ዝርዝር አንዱ የፖለቲካ ፓርቲዎች የጋራ ምክር ቤት ሲሆን ይህ ምክር ቤት የሚመሰረተው በምርጫ ሂደት በሚነሱ ልዩ ልዩ ጉዳዮች ላይ በመ መወያየት ችግሮችን ለማቃለል እንደሆነ ተመልክቷል። ይህንን ተፈጻሚ ለማድረግ መጋቢት 5 ቀን 2011 ዓ.ም 116 የፖለቲካ ፓርቲዎች የጋራ ምክር ቤቱን የአሰራር ደንብ ለመወሰን የቃል ኪዳን ሰነድ ፈርመዋል። 11 ፓርቲዎች በቅርቡ መታገዳቸውን ተከትሎ የጋራ ምክር ቤቱ በአሁኑ ወቅት 56 የሚጠጉ ፓርቲዎችን በአባልነት ያቀፈ ሲሆን ከእነዚህ ውስጥ 44ቱ ባለፉት ሁለት ቀናት በተካሄደው ጉባኤ ማጠቃለያ ላይ ተገኝተው ድምጽ መስጠታቸውን አቶ ደስታ ተናግረዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። መቀመጫቸውን በውጭ ሀገር ያደረጉና በኢትዮጵያ ቋንቋ የሚያሰራጩ መደበኛ የመገናኛ ብዙኃን መንግስት የሚወስደውን እርምጃ ሲቪሎች ላይ የተወሰደ እርምጃ አድርገው ያቀርባሉ ሲል የኢትዮጵያ መንግስት ክስ አሰማ። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ ባለፈው ቅዳሜ በሰጡት መግለጫ መንግስት እየወሰደ ነው ያሉትን እርምጃ የተመጣጠነና የታቀደ ሲሉ ገልጸዋል። የመንግስት የመገናኛ ብዙሀኖቹን በስም ያልጠቀሱት ሚኒስትሩ ማብራሪያቸው የትኛውን እርምጃ መሰረት እንዳደረገም በግልጽ አላስቀመጡም። አስማሟየ ነው ዝርዝሩን ይዟል የመንግሥት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ከትላንት በስቲያ ቅዳሜ ኅዳር 7 ቀን 2017 ዓ.ም ለአገሮች መገናኛ ብዙሃን በሰጡት መግለጫ መቀመጫቸውን ውጭ ሀገር ያደረጉ ነገር ግን በኢትዮጵያ ቋንቋ የሚያሰራጩ መደበኛ የሚዲያ ተቋማት በአማራ ክልል መንግሥት ጽንፈኛ ሲል በጠሩ አካል ላይ እየወሰደ ያለውን እርምጃ በንጹሃን ዜጎች ላይ እንደተወሰደ አድርገው መዘገባቸው ተቀባይነት የለውም ብለዋል። ሚኒስትሩ በማብራሪያቸው የመገናኛ ብዙሃኑ ስም አልጠቀሱም። የትኛውንም እርምጃ መሰረት እንዳደረገም በግልጽ አላስቀመጡም። በውጭ ሀይሎች ፈንድ የሚደረጉ መቀመጫቸውን ውጭ ሀገር ያደረጉ ነገር ግን ደግሞ በራሳችን ቋንቋ ኢትዮጵያን የማተራመስ ግብ ይዞ የሚሰሩ መደበኛ ሚዲያዎች ሳይቀር በተመሳሳይ ተሳስቶ እንኳን አንድ ቀን በክልሉ ህዝብ ላይ የሚደርሰውን በደብ የማይዘግቡ ግን፣ መንግስት በተመረጠና በታቀደ መልክ በጽንፈኛው ሀይል ላይ የሚወስደውን እርምጃ ንጹሀን ላይ የተወሰደ እርምጃ አድርጎ ያቀርቡታል። ይህ ፈጽሞ ተቀባይነት የለው። ንጹሐንን እየገደሉ እያገቱ የዘረፉ ለበሽታ እንዲጋለጥ ንብረትና ሀብት የሚያዋሉ አካልን ንጹሕ አድርጎ ማቅረብ በየትኛውም መመዘኛ ትክክልም አይደለም ተቀባይነትም የለው። በዚህም ድርጊት ውስጥ ያሉ አካላት ከዚህ እኩይ ድርጊታቸው መቆጠብ ይኖርባቸዋል። መንግስትና የክልሉ ህዝብ የጀመሩትን ህግ የማስከበር ስራ አጠናክሮ የሚቀጥሉ ይሆናል። እርሳቸው የኒበሉ እንጂ ባለፈው ሳምንት የአሜሪካ ድምፅ ያነጋገራቸው በሰሜን ጎጃም ዞን ደዋ ቸፈር ወረዳ ዝብስ ተብላ በምትጠራ ቀበሌ የአርጌ አካባቢ ነዋሪዎች ጥቅምት 26 2017 ዓ ም ደርሷል ባሉት የድሮን ወይም የሰው አልባ አውሮፕላን ጥቃት ከ43 በላይ የሚሆኑ ንጹሐን መገደላቸውን ተናግረዋል። ለደህንነቱ በመስጋት ስሙ እንዳይጠቀስ የገለጸ አንድ አስተያየት ሰጪ በዕለቱ በአንድ የገበያ ማዕከል በአንድ ትምህርት ቤትና በጤና ጣቢያ ላይ በሶስት ዙር የተፈጸመ የድሮን ጥቃት መመልከቱን አስታውቋል። በቅድሚያም የጤና ጣቢያውና የገበያ ማዕከሉ መመታታቸውንም ለአሜሪካ ድምፅ ገልጾ ነበር። እንግዲህ በዛን ሰዓት ሰው ቁሞ ራሱ የሚያይደሳ አልነበረም። ራስ በራሱ ራሱን ለማውጣት ነው የሚሮጥ። እኔ ጠገብ እንኳ ወደ ስምንት የሚሆን አርሶ አደር ተመቷል። ለቤተክርስቲያን ሲመለስ ነበርኩበት ላይ እና እኔ ገቢያው አካባቢ ነው የነበርኩ። ከቤተ ክርስቲያኑ ገቢው መቶ እርምጃ እንደዛ ይሆናል። በቃ እኮ ከቤተ ክርስቲያኑ ወጠን ከበን እየተመለስ ነበር እና ወደ አስራ ሶስት ነው አስራ አራት እንሆናለን። ወደ ሰባት አካባቢ ነው ስድስት ወይ ሰባት አካባቢ ነው የተረስ ነው። ቤተ ክርስቲያን ጠዋት እየተመለስ ነው የነበር። ነጭ ስለለበስ ነጭ ስለለበሳችሁ ነው የመታቻችሁ ምናምን አሉ። ነጭ ነው ስዱር ኑሮ አታያችሁ ምናምን አሉ። እኛ ደግሞ አብዛኛው የተማርም ስላልሆነ እንደለበስ ነው የሚሮጡት። የአሜሪካ ድምፅ በእለቱ አንድ የጤና ጣቢያ ባለሙያን ጨምሮ አምስት የአካባቢ ነዋሪዎችን አነጋግረው ነበር። ሌላው በተመሳሳይ ምክንያት ስማቸው እንዳንጠቅስ የጠየቁን አንድ የዝብስ ጤና ጣቢያ ሰራተኛ መሆናቸውን የገለጹልን ግለሰብ ተመለከትኩ ያሉትንም አስረድተውን ነበር። የመጀመሪያ መነሻው የሆነ ድምጽ የተሰማን መጀመሪያ የወደቀው የሚሉት ከኳስ ሚደውሌ ነው የሚሉት። ከዛ በኋላ ገበያ ይጦታል። አሁንም የሆነ ድምጽ ተሰማንና በተወሰነ ደቂቃ

ከጀመረ ጊዜ አንስቶ የክልሉ የትምህርት ሁኔታ እጅግ አስቸጋሪ ቅርቃር ውስጥ ገብቷል። እንደ ወባና ኮሌራ ባሉ አካባቢ ወለድ ወረርሽኞች የሚጠቃ አካባቢ ነው። በክልሉ በተደረጉ ጥረቶች እየጠፉ የነበሩ እነዚህ ቀሳፊ በሽታዎች የመከላከል ስራውን እንዳይሰራ ጽንፈኛ ኃይሉ በማወኩ የህክምና ባለሙያዎች በመግደሉና በማገቱ ምክንያት ህዝቡ ለከፍተኛ የጤና ችግር ተዳርጓል። በቅርቡ የአማራ ክልል በሰማንያ ከተሞች ከህዝቡ ጋር ባደረገው ውይይትም በእነዚህ ጉዳዮች ላይ መግባባት የተፈጠረበት እና ህዝቡም እነዚህን ችግሮች ከመንግስት ጎን ቆሞ ለመፍታት ቃል የገባበት በመሆኑ ይህን አጠናክሮ መቀጠል ይገባዋል። የተለያዩ የሰብአዊ መብት ተሟጋጅ ድርጅቶች በተለያየ ጊዜ በአማራ ክልል በንጹሐን ዜጎች ላይ እየደረሰ ያለውን ጥቃት ማውገዛቸው ይታወሳል። በመንግስት በጀት የሚንቀሳቀሰው በህዝብ ተወካዮች ምክር ቤት የተቋቋመው የኢትዮጵያ ሰብዓዊ መብት ኮሚሽን መስከረም 26 ቀን 2017 ዓም በሲቪል ሰዎችና በሲቪል ተቋማት ላይ ያነጣጠረ ጥቃት እንዳሳሰበው ያወጣውን መግለጫ ተንተርሶ የኮሚሽኑን ተጠባባቂ ዋና ኮሚሽነር ራኬብ መሰለን የአሜሪካ ድምፅ ለጠየቀው ጥያቄ ሁሉም አካላት በሰላማዊ ሰዎችና በሲቪል ተቋማት ላይ ከማነጣጠር እንዲቆጠቡ ሲሉ ማሳሰባቸው ይታወሳል። ጽንፈኛ ሲሉ በጠሯቸው የፋኖ ታጣቂ ቡድን ላይና ከታጣቂው ጋር ግንኙነት አላቸው ባሏቸው አካላት ላይ የተጠናከረ እርምጃ መጀመሩን መስከረማ 1 ቀን 2017 ዓ.ም የአማራ ክልል መንግሥት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር መንገሻ ፈንታውና የአገር መከላከያ ሰራዊት የህዝብ ግንኙነት ዳይሬክተር ኮሎኔል ጌትነት አዳነ በጋራ በሰጡት መግለጫ መግለጻቸውም ይታወሳል በአሜሪካ ድምፅ ዘጋቢዎች ለተጠናቀረው ዘገባ አስማማየ ነው ዋሽንግተን ዲሲ ሀገር ውስጥ ዘገባዎች ወጣ ብለን ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ ተመራጩ ፕሬዝዳንት ዶናልድ ትራምፕ ስልጣን ለመረከብ እየተዘጋጁ ባሉበት ወቅት ስልጣንን ከተሰናባቹ ወደ አዲሱ አስተዳደር የማሸጋገሩ ሂደት ከብርቱ ጥንቃቄ ጋር በቅንጅት እየተካሄደ ነው። ባለሙያዎች የፌዴራል መንግስት በአሜሪካ ዲሞክራሲ ውስጥ ወሳኝ ለሆነው ለዚህ ጊዜ እንዴት እንደሚዘጋጅ ሀሳባቸውን አካፍለዋል። የአሜሪካ ድምጽ ዘጋቢ ሳሌም ሰለሞን ተጨማሪ አላት። ተመራጩ ፕሬዚደንት ዶናልድ ትራምፕ ያለምንም እንከን የሚካሄድ የሽግግር ወቅት መሆኑን ይናገራሉ። ሰላማዊ የስልጣን ሽግግር ተጠብቆ የኖረ ዘላቂ ባህል፣ የተከበረ ቃል ኪዳን እና የአሜሪካ ዲሞክራሲ አስፈላጊ አካል ነው። በዩናይትድ ስቴትስ አንድ ሰው ለፕሬዝደንትነት ከተመረጠ በኋላ እሱ ወይም እሷ ቃለ መሀላ ከመፈጸማቸው በፊት የሚከናወኑ ብዙ ስርዓቶች አሉ። ከምርጫው እስከ በዓለ ሲመቱ ድረስ ያለው 76 ቀን ብዙ ጊዜ ሊመስል ይችላል፣ ነገር ግን ከአንዱ አስተዳደር ወደ ሌላ አስተዳደር የሚደረግ ሽግግር ቀላል ነገር አይደለም ይላሉ ሚካኤል ሸርኬን። ሸርኬን በብሔራዊ ደህንነት ምክር ቤት ውስጥ ያገለገሉና አሁን ፎርቲንዝ ኖርዝ ስትራቴጂ የተባለው ዓለም አቀፍ አማካሪ ድርጅት የፕሮግራሞች ዳይሬክተር ናቸው። ፕሬዝደንቱ ስኬታማ መሆናቸውን ከወዲሁ ማረጋገጥ እንፈልጋለን። ስለዚህ ፖሊሲውን እንደገና መከለስ ከፈለጉ እኛ የምናውቀውን በመንገድ እና እየተከናወን ያለውን ነገር በማስረዳት ያንን እንዲያደርጉ እንረዳቸዋለን። ከፕሬዝደንት ሽግግር ማዕከል ቫለሪ ስሚዝ ቦይድ፣ ተመራጩ ፕሬዚደንት እንደ ኤሮፓ አቆጣጠር እስከ ጥር ሀያ በይፋ ስራ አይጀምሩም። እቅዱ ግን ከወዲሁ አስቀድሞ መጀመር አለበት ይላሉ እጅግ በጣም ትልቅ ኃላፊነት ነው። ድርጅታችን በመጀመሪያ ያደረገው ነገር ፕሬዚዳንታዊ ጮች በምርጫ ዓመት የጸደይ ወቅት ያንን የእቅድ ሂደት እንዲጀምሩ ለማበረታታት መሞከር ነው። በእርግጥ ትልቁ ትኩረታቸውን ምርጫውን በማሸነፍ ላይ ቢያደርጉም የገቡትን የፖሊሲ ቃል ኪዳን ወደ ተግባር የሚለውጡ ትክክለኛ ሰዎችን ወደ መቶ ሺህ የሚደርሱ ተወዳዳሪዎች መካከል መርጦና አጣርቶ ለማውጣት የተለየ አካል ማቋቋም ይኖርባቸዋል። የመንግስት የስራ ኃላፊነት ቦታዎችን መሙላት ቀላል ስራ አይደለም። ብዙዎቹ የስራ መደቦች የሴኔቱ ምክር ቤት ይሁንታ ያስፈልጋቸዋል። ሌሎች ደግሞ ከደህንነት ክፍል የኋላ ማንነታቸው ተፈትሾ የብቃት ማረጋገጫ ማግኘት አለባቸው። በወይድ ይህም የራሱ የሆነ ብዙ ጊዜ ይወስዳል ይላሉ። We do see times of transition as a period of vulnerability for the nation. የሽግግር ጊዜ ለሀገሪቱ የተጋላጭነት ጊዜ እንደሆነ አድርገን ነው የምንመለከተው። ምክንያቱም የፖለቲካ ተሿሚዎችና ከፍተኛ አመራሮች አንድን አስተዳደር እየለቀቁ የሚወጡበት ነው። አዳዲስ ሰዎችን ወደ ኃላፊነት በማምጣቱ ሂደት መዘግየቶች ሊኖሩ ይችላሉ። በእርግጥ ይህ በግንኙነት ወይም ህጎችንና ኃላፊነቶችን በመረዳት ላይ አንዳንድ ተግዳሮቶችን ሊፈጥር ይችላል። ዩናይትድ ስቴትስ ጆርጅ ዋሽንግተን የፕሬዝደንትነቱን ቦታ ለጆን አዳምስ በሰጡበት እንደ ኤሮፓ አቆጣጠር በ1797 የተጀመረ የረዥም ጊዜ ሰላማዊ የሥልጣን ሽግግር ባህል አላት። ቦይድ ለተሳካ የሥልጣን ሽግግር ቁልፉ ግልጽና ውጤታማ ግንኙነት ነው ይላሉ። የተሳካ ሰላማዊ የስልጣን ሽግግር መጪውና ተሰናባቹ ቡድን መረጃን የሚያጋራ፣ ሀገሪቱንና ዓለምን ከከባድ አደጋዎች ለመጠበቅ ተቀራርቦ እንደሚሰራ አካል ነው። ሸርኪን ዞሮ ዞሮ በምርጫው ከማሸነፍ ይልቅ በሰላማዊ መንገድ የሚከወን ዲሞክራሲ የበለጠ አስፈላጊ ነው ሲሉ አጽንኦት ይሰጣሉ። for democracy to function, everybody has to at a certain level understand that. ሰዎች ሁሉ ዲሞክራሲ እንዲሰራ ስርዓቱ እስካለ ድረስ ስርዓቱ ከነሱ የበለጠ አስፈላጊ መሆኑን በተወሰነ ደረጃ መረዳት አለባቸው። እርስ የሚደግፉት ሰው በምርጫው ከሚያሸንፍና ከሚሸነፍ ይልቅ የስርዓቱን ጤንነት መጠበቅ አስፈላጊ ነው። በታሪክ የአሜሪካ ዲሞክራሲ የተረጋጋና በአንጻራዊነት ስኬታማ የሆነበት ጠቋሚ ምክንያት ይሄ ይመስለኛል። ሀገሪቱ ለቀጣዩ ፕሬዚደንታዊ በዓለ ሲመት ስትዘጋጅ የሽግግሩ ሂደት ከመጋረጃው ጀርባ ዴሞክራሲ ተግባራዊ እንዲሆን የሚሰሩ ሰዎችን ማንነት የሚያስታውስ ነው። ሰሌም ሰለሞን ቀደም ሲል ያደረሰችንን ዘገባ ያቀረበው ደረጃ ደስታ ነበር እናመሰግናለን። ተመራጩ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የካቢኔ አባላት ምርጫዎች አወዛጋቢ መሆናቸውን የዲሞክራቲክና የሪፐብሊካን ፓርቲ አባላቶች እየገለጹ ነው። የህዝብ ተወካዮች ምክር ቤት አፈ ጉባኤ የሆኑት ሪፐብሊካኑ ማይክ ጆንሰን እሁድ እለት ለትችቶቹ በሰጡት ምላሽ የአሜሪካ ህዝብ ነባሪያዊን ሁኔታ ለመለወጥ ድምጽ መስጠታቸውን አስታውሰው አዲሶቹ የካቢኔ አባላት በምክር ቤቱ እውቅና ከተሰጣቸው የሚጠበቅባቸውን ኃላፊነት እንደሚወጡ ተናግረዋል። የአሜሪካ ድምጿ ቬሮኒካ ባልደራስ በዚህ ዙሪያ ያደረሰችውን ዘገባ ተቀጣዩ ነው። ተመራጩ ፕሬዚዳንት ዶናልድ ትራምፕ በካቢኔያቸው ውስጥ የሚያገለግሉ ሰዎችን ቅዳሜና እሁድም መምረጥ ቀጥለው የነዳጅና ዘይት ኢንዱስትሪ አቀንቃኝ የሆኑትን ክሪስ ራይት የአሜሪካ የኃይል አቅርቦት ሚኒስቴር መስሪያ ቤትን እንዲመሩ መርጠዋቸዋል። ትራምፕ ቁልፍ የሆኑ የካቢኔ ሹመቶችን የሰጡት በፖለቲካው ታማኝ ለሚሏቸው ሰዎች ነው። በተለይ ግን የምክር ቤት አባል የነበሩት ማት ጌትስ ጠቅላይ አቃቤ ሕግ ሆነው መሾማቸው አወዛጋቢነቱ ቀጥሏል። ጌትስ ባለፈው ሳምንት ምክር ቤቱን በፈቃዳቸው ከመልቀቃቸው በፊት የምክር ቤቱ የስነ ምግባር ኮሚቴ ባልተገባ ጾታዊ ግንኙነትና ህገወጥ እጽ በመጠቀም የቀረበባቸውን ክስ እያጣራ ነበር። ጌትስ የቀረበባቸውን ክስ አይቀበሉም። ዲሞክራት ፓርቲን ወክለው በምክር ቤቱ የሚያገለግሉት አደም ሺፍ ከሲኤንኤን የቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ጎሜዝ በሳቸው እይታ ለታጩበት ሚና በብቃት ማገልገል የሚችሉ አይደሉም ይላሉ። በህጻናት ወሲብ ንግድ፣ እጽ በመጠቀምና ምርመራን በማደናቀፍ ውንጀላ የቀረበበትና በፍትህ ሚኒስቴር ውስጥ የማገልገል ልምድ የሌለው ጠቅላይ አቃቢ ሊኖረን ነው ማለት ነው። የሕግ አስፈጻሚው ምክር ቤት አባል የሆኑት ሪፐብሊካኑ ማርኮ ዌን ሙሊን በበኩላቸው ምክር ቤቱ የምርመራውን ግኝቶች ሊያይ እንደሚገባ አመልክተው ከኤንቢሲው ሚትዘ ፕሬስ ጋር በነበራቸው ቆይታ ጌትስ ሹመቱን ለማግኘት ግን እድል ሊሰጣቸው ይገባል ብለዋል። ፕሬዚደንት ትራምፕ ማት ትክክለኛውን ስራ ለመስራት ተገቢው ሰው ነው ብለው እንደሚያምኑ አልጠራጠርም። ማት እንደሌሎች እጩዎች ይስተናግዳሉ። በተወካዮች ምክር ቤት አናሳ ድምጽ ያለው ዲሞክራት ፓርቲ ወኪል የሆኑት ሐኪም ጄፈርስ በተመሳሳይ እሁድ ዕለት ኤንቢሲ ላይ ቀርበው ተመራጩ ፕሬዚዳንት ለካቢኔ አባልነት ባቀረቧቸውና አንዳንዶቹ ከታጩበት የስራ ድርሻ ጋር የተገናኘ የስራ ልምድ የሌላቸው እጩዎች ላይ ጥያቄ አንስተዋል። ብዙ ፈተናዎች በተደቀኑበት በዚህ ወቅት አሜሪካ ማቅረብ የምትችለው አቅም ያላቸው ሰዎች እነዚህ ናቸው፣ አይደሉም። ዶናልድ ትራምፕን በፕሬዝዳንትነት የመረጡት አሜሪካውያን ነባራዊውን ሁኔታ እንዲቀይሩ ለሪፐብሊካን ፓርቲ ኃላፊነቱን ሰጥተዋል የሚሉት ደግሞ ሪፐብሊካኑ የምክር ቤቱ አፈ ጉባኤ ማይክ ጆንሰን ናቸው። ማንኛውም ፕሬዚደንት የራሱን ካቢኔ መሰየም፣ አጀንዳውን ያስፈጽማሉ ብሎ የሚያስባቸውን ሰዎች የመሾም መብት አለው። እንዲመሩ ወደ ተመደቡበት ተቋማት በመሄድ ማሻሻያዎችን ያደርጋሉ። ትራምፕ በእጩነት ያቀረቧቸው አብዛኞቹ የካቢኔ አባላት ከህግ አስፈጻሚው ፈጣን ይሁንታን ያገኛሉ ተብሎ ይጠበቃል። ተመራጩ ፕሬዝዳንት በሴኔቱ የሚገኙ ሪፐብሊካን መሪዎችን አግኝተው ፕሬዝዳንቱ የሴኔቱን ፍቃድ መጠየቅ ሳያስፈልጋቸው መሾም የሚያስችላቸው መብት እንዲፈቀድላቸውም ጠይቀዋል። በቬሮኒካ ባልደራስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ከዩናይትድ ስቴትስ ዜና ሳንወጣ ፕሬዚዳንቱ ጆ ባይደን የአየር ንብረት ለውጥን ለመዋጋት የሚያደርጉትን ጥረት ለማጉላት ትላንት እሁድ ታሪካዊ የተባለውን ጉብኝት በማድረግ ወደ ብራዚል አቅኝተዋል። ይህም የአማዞን ጥቅጥቅ ደንን የጎበኙ የመጀመሪያው በስልጣን ላይ የሚገኙ የአሜሪካ ፕሬዝዳንት አድርጓቸዋል። ፕሬዝዳንቱ በሪዮ ዴ ጄኔሮ የአየር ንብረት ለውጥ፣ በድህነት ቅነሳና በሌሎችም ዓለም አቀፋዊ ጉዳዮች ላይ ለውይይት በሚቀርቡት የዓለም ግዙፍ ምጣኔ ሀብት ያላቸው የቡድን ሀያ የመሪዎች በሚሳተፉበት ጉባኤም ላይ ይታደማሉ። የዋይት ሀውስ ቢሮ ዋና ኃላፊ ፓቲሲ ዋዲኩስ ዋራ ያደረሰችንን ዘገባ ኤደን ገረሞት አቀርበዋለች። የደን መጨፍጨፍ የባህር ዳርቻ መሸርሸርና የዓለማችን ትልቁ ጥቅጥቅ ደን በእሳት መጎዳት የዩናይትድ ስቴትሱ ፕሬዝዳንት ጆ ባይደን እሁድ ዕለት ከጎበኛቸው ጉዳዮች መካከል ጥቂቶቹ ናቸው አማዞንን በመጎብኘት የመጀመሪያው የአሜሪካ ፕሬዚዳንት ናቸው። ባይደን የአማዞን መዲና በሆነችው ማናውስ አስተዳደራቸው በጉርጉር ሰኑ ሁለት አራት የአየር ንብረት ለውጥን ለመዋጋት በታዳጊ ሀገራቶች ቁልፍ ግብአት ሆኖ የተጠየቀውን የአንድ ቢሊዮን ዶላር ለዓለም አቀፍ የአየር ንብረት ፋይናንስ በመለገስ ዩናይትድ ስቴትስ ግቧን ማለፏን አስታውቀዋል። ፕላኔታችንን ለመጠበቅ የሚደረገው ትግል በጥሬው ለሰው ልጅ ለትውልድ የሚተላለፍ ትግል ነው። የአየር ንብረት ለውጥ ለሁሉም ሕዝቦችና ለሰው ልጆች ሁሉ ብቸኛው የሕልውና ስጋት ሊሆን ይችላል። ፕሬዚዳንቱ ባደረጉት ጉብኝት ከቀደምት የሀገሬው ተወላጅ መሪዎች ጋር የተገናኙ ሲሆን ለአማዞን የሚለገስ 50 ሚሊዮን ዶላርን ጨምሮ በተለያዩ የአየር ንብረት እንቅስቃሴዎች ላይ ዩናይትድ ስቴትስ ለምታደርጋቸው ኢንቨስትመንቶችም አስታውቀዋል። ባይደን ከማናውስ በመቀጠል በሪዮ ዲጄኔሮ ወደሚገኘው የዓለም የሀያዎቹ ታላላቅ ምጣኔ ሀብት ባለቤት ወደ ሆኑት የቡድን ሀያ ጉባኤ ያቀናሉ። የዲፕሎማቲክ ምንጮችም በዶናልድ ትራምፕ መጪ አስተዳደር የአየር ንብረት ለውጥ ጥረቶች በሚያስደንቅ ሁኔታ ወደ ኋላ ይቀራሉ ብለው እንደሚሰጉ ለአሜሪካ ድምጽ ገልጸዋል። በመጀመሪያው የስልጣን ዘመናቸው ትራምፕ ዩናይትድ ስቴትስን የአየር ንብረት ለውጥን ለመቅረፍ የተለያዩ ዓለም አቀፍ ወገኖች ከተካተቱበት ከፓሪስ የአየር ንብረት ለውጥ ስምምነት አስወጥተዋታል። አሁን ላይ ታዲያ ባይደን ትራምፕ ከፈለጉ ብዙ ሊሰሩበት የሚችሉት ጠንካራ መሰረት ያለው ያሉትን ሀገር ጥይላቸውን የሚሄደው ብለዋል። ባይደን የአየር ንብረት ለውጥን በመዋጋት ያላቸውን ሚናም በምጣኔ ሀብታዊ አገላለጽ በሀገራቶች መካከል የንጹህ ኃይል አቅርቦት አብዮትን የመጠቀም ውድድር ነው ሲሉ ገልጸውታል። እውነት ነው፣ አንዳንዶቹ በአሜሪካ ውስጥ እየተካሄደ ያለውን የንጹህ ኃይል አቅርቦት አብዮትን ለመካድ ወይንም ለማዘግየት ይፈልጉ ይሆናል። በማንም ሊቀለበስ አይችልም። ትራምፕ የንጹህ ኃይል አቅርቦትና የአየር ንብረት ለውጥን በተመለከተ ባይደን ፈረመውበት በሕግ የጸደቀውን የግብር እፎይታ ለመቀልበስ ማቀዳቸው ተዘግቧል። ትራምፕ በተደጋጋሚ የአየር ንብረት ለውጥን ውሸት ነው ሲሉ አጣጥለዋል። ይሁን እንጂ የብራዚሉ ፕሬዚዳንት ዋና አማካሪ ሴሶም አሞሪም የትራምፕ አስተዳደር ላይ አስቀድመው አቋም እንደማይዙ ተናግረዋል። እነዚህ ድርጊቶች እንዴት እየተቀየሩ እንደሚመጡ በኋላ ላይ እንነጋገራለን። ለጊዜው ባይደን ለብራዚል፣ እንዲሁም ለፕሬዚደንት ሉዊስ ኢናሲዮ ሉላ ደ ሰልቫ ጥሩ አጋር ናቸው። ዛሬ ሰኞ በሪዮ በተጀመረው የቡድን ሀያ ጉባኤ ላይ ባይደን በሰራተኞች መብት በካ ኃይል ላይ ያልተመረኮዘ ንጹህ የምጣኔ ሀብት እድገት ላይ ና በረሃብና ድህነት ላይ ዓለም አቀፍ ትብብር እንዲኖር የሚያተኩር ንግግር ያደርጋሉ። እነዚህ ተነሳሽነቶችም በቀደመው የስልጣን ዘመናቸው የውጭ ድጋፎችና እርዳታዎችን በሰረዙት በመጪው ፕሬዚዳንት ትራምፕ አስተዳደር ከዩናይትድ ስቴትስ ድጋፍ የማይደረግላቸው ሊሆኑ እንደሚችሉ ብዙ ዲፕሎማቶች ስጋት አላቸው። በፓትሲ ዊዳስኳራ ከሪዮ ደጀነሮ ለተሰናዳው ዘገባ ኤደን ገረመው ከዋሽንግተን ዲሲ። እያዳመጣችሁት ያላችሁት በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። የመጀመሪያው አጋማሽ ዘገባዎቻችን አጠናቀን ወደ ሁለተኛው አጋማሽ ልንሻገር ተቃርበናል። የሁለተኛው አጋማሽ የመጀመሪያው ቅንብራችን ሐኪሞን ይጠይቁ ነው። የእግር ጉዞ፣ የቤት ውስጥ ስራ፣ አሊያም ሌሎች መሰል ቀላል የአካል እንቅስቃሴዎችን አዘውትሮ ማድረግ ላንጎል ጤና ከፍ ያለ ጥቅም የሚያስገኝ መሆኑን በቅርቡ ይፋ የተደረገ አንድ የሳይንስ ምርምር ጽሁፍ አመለከተ። የአንጎልን አሰራር ማቀላጠፍና የአመታት ወጣትነት ማጎናጸፍ መቻሉን የተገለጸው ሙያዊ ትንታኔውን በዚህ ዙሪያ የሚሰጡን ፕሮፌሰር ዮናስ እንዳለገዳ የነርቭና የአይምሮ ሐኪም እንዲሁም በባሮ የነርቭ ሕክምና ተቋም መምህርና ተመራማሪ ናቸው። ፕሮፌሰር ዮናስ ካአሁን ቀደም ቀላል የአካል እንቅስቃሴዎች እድሜያቸው ከሰባ አመት በላይ የሆኑ አረጋውያን በተመሳሳይ ቀላል የአካል እንቅስቃሴ በማድረግ ብቻ ከመጃጀት ጋር ተያይዘው የሚመጡ በሽታዎችን በመከላከል የሚረዱ መሆናቸውን ያረጋገጠ ከፍተኛ እውቅና የበቃ ሳይንሳዊ ምርምር ስራ አካሂደዋል። ፕሮፌሰር ዮናስን ያነጋገራቸው አሉላ ከበደ ነው። ፕሮፌሰር ዮናስ እንዳለ ገዳ በቅድሚያ ለጊዜው አመሰግናለሁ። አመሰግናለሁ። እኔም አሉላ ለረጅም አመት የዚህ ፕሮግራም ደንበኛ ኖት። ዛሬ ያገናኘን ታዲያ እርሶም በበኩሎ ከዚህ ቀደም ጥናት ያደረጉበት የብዙዎችን ቀልብ የሳበ ርዕሰ ጉዳይ ፔንሲልቬኒያ ውስጥ የሚገኝ የሕክምና ሳይንስ ትምህርት ቤት በቅርቡ ይፋ ያደረገው አንድ ጥናት ነው። የእግር ጉዞን የመሳሰሉ የተለምዶ የአካል እንቅስቃሴዎች የአንጎልን ጤና ይልቁንም የአንጎልን ስራ የማቀላጠፍ አቅም ያጎለብታሉ ከመዘንጋት ጋር የተያያዙ ጣጣዎችን መከላከል ድረስ ይረዳሉ። እንዲያውም ለአራት አመት ወጣት የማድረግ ያህል ትኩስ አቅም ያጎናጽፋሉ የሚል ነው። ይህን ጥናት እንዴት ተረጎሙት? በጣም ቀላል የሚመስል ነገር ግን ሰዎችን በዚህ ደረጃ የሚረዳ ነው መባሉን እንዴት ይረዱታል? አመሰግናለሁ አሉላ፣ ይህንን ያጠኑት የተለየ ጥናቱን የመሩት ፔንስልቬንያ ስቴት ዩኒቨርሲቲ የስነ ልቦና ዲፓርትመንት ውስጥ የሚሰሩ ናቸው። እና ምንድነው ያደረጉት እነዚህ አጥኚዎቹ ለተሳታፊዎቹ አንደኛ ሚድል ኤጅ ያሉ አርባ ሀምሳ ውስጥ ያሉ ሰዎች ናቸው። ሁለተኛ ምንድነው ያደረጉት ተሳታፊዎቹ ስፖርት በሚሰሩበት ሰዓት ማስታወሻ ያዛኑ ጊዜ እንዲይዙ በቀን ውስጥ አምስት ጊዜ በአሁኑ ሰዓት ምን እያደረግህ ነው? ወይም ምን እያደረግሽ ነው? በዚህ ሰዓት በግር ከአንድ ቦታ ወደ አንድ ቦታ ሄድክ ነው፣ ወይም በዚህ ሰዓት እንደዚህ ደረጃ እየወጣሁ ነው እንደዚህ የሚል ይመዘግባሉ እና ስለዚህ የዛኑ ጊዜ ሳይረሳ ሰውየው ወይም ሴትዮዋ የመዘገበችው ነው። ምክንያቱም አንዳንድ ጥናት ላይ ግለሰቡን የዛሬ ዓመት እንዴት ነበር የስፖርት እንቅስቃሴ ተብሎ ከተጠየቀ ሪኮል ባያስ ወደኋላ ሄዶ ማስታወስ ሊያስቸግረው ይችላል። እነዚህ ግን አጥኚዎቹ ምንድን ያደረጉት በእንግሊዝኛው ኤኮሎጂካል ሞሜንታሪ አሴስመንት ኤማ ይባላል። የዛኑ ጊዜ ግለሰቡ ይመዘገቡ ለዘጠኝ ቀን ክፍል ዲዛይን በቀን አምስት ጊዜ ለዘጠኝ ቀን ነው የመዘገበት እና ምንድን ነው ያደረጉት ተሳታፊዎቹን ከጥናቱ በፊት የአንጎል ፕሮሰሲንግ ስፒድ ይባላል አንድ ሰው አንጎል በምን ያክል ፍጥነት ነገሮችን ያስባል የሚለውን መረመሩ ከዛ ደግሞ አንዳንድ የማስታወስ ችሎታ ጋር የተያያዘ መመዘኛዎች አደረጉ እና ከጥናቱ በኋላ የተረዱት ነገር ምንድን ነው ይሄ በተለይ የአንጎል ፍጥነት በሚመለከት መሻሻል ነው ያሳየው። እና ምንድን ነው ሰዎቹ ያው የተለያየ ስታቲስቲካል ቴክኒክ ተጠቅመው የዚህ በዘጠኝ ቀን ውስጥ የተደረገው የሰውነት እንቅስቃሴ የአራት አመት ጥቅም ያክል ነው የሰጠው። የአንጎል ፍጥነታቸው የአራት አመት ወጣት ነው ያደረጋቸው። የአርባ አመት ሰው ከሆነ ልክ እንደ ሰላሳ ስድስት አመት ሰው የአንጎሉ ፍጥነት የሰራው ከስፖርቱ በኋላ በዚህ ጥናት መሰረት እና በጥሩ ሁኔታ የተሰራ ጥናት ነው። ጥናቱም የታተመበት የጥናት መጽሄቱም አናል ሶፍት ሄብራል ክብር ያለው መጽሄት ነው። በዛት ዘጠኝ ቀን ውስጥ ከሶስት እስከ አራት ሰዓት ያክል ስፖርት የሚሰሩ እንቅስቃሴ የሚያደርጉ ሰዎች፣ በነገራችን ላይ በብስክሌት መሄድም ሊሆን ይችላል፣ ወክም ማድረግ ይችላል። ቀላል ስፖርትም፣ ኃይለኛውም ስፖርት ሁሉም ተመሳሳይ ጥቅም ነው ያሳዩት፣ እና የሚናቅ አይደለም በእግር ከአንድ ቦታ ወደ አንድ ቦታ መሄድ መኪና አንድ ቦታ አቁሞ ራሱ እስከ መስሪያ ቤት ረዘም ያለ ወይም ሱቅም ቢሆን መኪና ራቅ አርጎ አቁሞ ከሱቁ ድረስ መሄድ እንዲ እንዲህ አይነት እንቅስቃሴዎች ጥቅም እንዳላቸው በእኛም ጥናት አሳይተናል እና የኛ ቡድን በጣም አዛውንቶች ላይ ነው ከሰባ አመት በላይ የሆኑ ሰዎች ላይ ያጠናነው። እነዚህ በመካከለኛ እድሜ ላይ ያሉትን ያጠኑት እና በሚገርም ሁኔታ ተመሳሳይ ውጤት ላይ ነው ደረስ ነው። ማንኛውም ሰው ተጠቃሚ ሊሆን የሚችልበትን ይህን እንቅስቃሴ አድማጮች በቀረበ አይን ማየትና ከእለት ተዕለት ህይወታቸው ማዋሃድ ይችሉ ዘንድ በአዘቦቱ ማንም ሰው ልብ ሳይል የሚሰራቸው ነገር ግን ሆን ተብሎ እንዲደረጉ እየተጋበዙ ይመስላል። እስኪ አስረዱ። ነው ሁለት አይነት እንቅስቃሴ ነው ያለው። አንደኛው የስፖርት ክለብ ሄዶ የሚሰራው አለ፣ እሱ ፊዚካል ኤክሰርሳይዝ የምለው ነው። ሌላው ደግሞ ከአንድ ቦታ እስከ አንድ ቦታ መንቀሳቀስ ሊሆን ይችላል። ሌላው ደግሞ አንድ ሰዓት ምግብ ማሳት፣ ቤት ማጽዳት ሊሆን ይችላል። እናን ኤክሰርሳይዝ ፊዚካል አክቲቪቲ እንለዋለን። ግለሰቡ እንደ ስፖርት ላያው ይችላል፣ ነገር ግን የሰውነት እንቅስቃሴ ነው። በዚህ በአሁኑ ጥናት በደንብ ጥቅም እንዳለው አሳይተዋል። መካከለኛ እድሜ ውስጥ ያሉ ጤነኛ የሆኑ ሰዎች እንዲሁ ሶፋ ላይ ቁጭ ብለው የሚውሉ ሳይሆን ቤት ውስጥ የሚንቀሳቀሱ ሰዎች እንደ ሽርሽር ከእራት በኋላም ባልና ሚስት ተያይዘው ቀስ እያሉ እግር ጉዞ ቢያደረጉ ጥቅም እንዳለው ነው ያሳየው ይሄኛው ጥናት። አንዳንድ ሰው ብድግ ብሎ ከቢሮው ወጥቶ አካባቢው ባለ መናፈሻ ሊሆን ይችላል አንድ ግማ ሰዓት ያክል በእግሩ ወዲያ ወዲህ ብሎ ሲመለስ ስራውን በተሻለ ፍጥነት ይሰራል እኮ በልማድም ቢሆን ይሰራል፣ ግን ጥናቱ ያንን በዘልማድ የምናውቀውን ነገር በተጨባጭ ያሳየ ነው። እና ይሄ እኛ ያገኘነው ውጤት ጋር ተመሳሳይ ነው። ማንኛውም አይነት እንቅስቃሴ የሚናቅ አይደለም ለአንጎል። ፕሮፌሰር ሬናስ ለዚህ ርዕስ የመጨረሻ የምናደርገው ቀደም ብዬ የጠቆምኩት እንደ አውሮፓውያን የዘመን አቆጣጠር በ2022 ጆርናል ኦፍ አልዛይመርስ ዲዚዝ በተባለው ዓለም አቀፍ የሳይንስ መጽሔት ላይ የአመቱ ምርጥ የሳይንስ ጽሑፍ ተብሎ የወጣና ለሽልማት የሚያበቃችሁ የእርሶና የባልደረባው የጥናት ስራ ቀላል የአካል እንቅስቃሴ በተለይ በኋለኛ እድሜ ከእርጅናና ከመጃጀት ጋር ተያይዘው የሚመጡ በሽታዎችን በመከላከሉ ወይም በማዘግየቱ ረገድ ይረዳል ይላል። በእናንተ ጥናት የተካተቱትን የአካል እንቅስቃሴዎች ቀደም ባለው አስተያየቷ አያይዘው ጠቀስ አድርገው ነበረ። የጥናታችሁን ይዘት በአጭሩ መለስ ብለው ቢያስታውሱን። ምን አይነት የአካል እንቅስቃሴዎች ናቸው ይህን መሰል የጤና ጠቀሜታ እንደሚያስገኙ በጥናታችሁ ያረጋግጣችሁት? እሺ አመሰግናለሁ። በአጭሩ ሁለት ሺ ሀያ ሁለት የተሸለምንበት ጥናት ተሳታፊዎቹ እድሜያቸው ከሰባ እስከ ዘጠና ናቸው። የአልዛህመር በሽታም የለባቸውም እና ምንድን ያደረግነው ባለፈው አንድ አመት ውስጥ ምን አይነት እንቅስቃሴ ታድርጉ ነበረ በኑሮ በቀን ተቀን ኑሮ ምን እንቅስቃሴ ታደርጉ ነበር? ለምሳሌ ቤት ውስጥ ቤት ማጽዳት በሳምንት ሁለት ሶስት ጊዜ እንቅስቃሴ ታደርጋላቸው? ወይም ከቤት ውጪ ከራት በኋላ ወይም ከምሳ በኋላ ለተወሰነ ደቂቃ በእግር እንቅስቃሴ ታደርጋላቸው? ቢያንስ ቢያንስ በሳምንት ውስጥ ሶስት ቀን ቀላል፣ ሞዴሬት ደግሞ ምንለው ፈጠን ፈጠን ብሎ በእግር መሄድ ቢገረስ ምንለው ደግሞ ለምሳሌ ተራራ ላይ አንዳንዶቹ በብስክሌት ደግሞ አንዳንዶ በበረዶ ሸፍቴ ሚሸራትቱ በበረዶ አሉ። እና ደግሞ ይሄ ዋና የሚያደርጓሉ ቢገረስ ሀይለኛ እንቅስቃሴ፣ መካከለኛና ቀላል በተለይ በየቀኑ የሚያደርጉት አንጎል ላይ ጥቅም እንዳለው የአንጎል ፍጥረት በሚመለከት ሌላው ደግሞ ከዕድሜ ጋር ተያይዞ የሚመጣውን አንዳንድ የአንጎል አሰራሮችን የማስታወስ ችሎታ እንዳይደክም እንደሚከላከል አሳይተናል። እንቅስቃሴው እንደሚጠቅም አሳይተናል። ብዙ ሺህ ሰዎች ነው የተሳተፉበት። ለብዙ አመታት ነው ሰዎቹ ነው የተከታተልናቸው። ከስምንት መቶ ጥናታዊ ጽሑፎች ውስጥ ነው ተመርጦ አንደኛ የሆነው። በአጭሩ የአንድ ግለሰብ ቀላል የሆነ የሰውነት እንቅስቃሴ በሳምንት ውስጥ ቢያንስ ሶስት ቀን ከደረገ የአንጎል ፍጥነት የአንጎል አሰራሮች እንዳይዳከሙ እንዳይበላሹል ይከላከላል። ያንን ነው ያሳየ ነው። ፕሮፌሰር ዮናስ እንዳለገዳ በፔንስልቬኒያ ክፍለ ግዛት የሚገኘው የፔን ስቴት ኮሌጅ ኦፍ ሜዲሲን የግርግዞን የመሳሰሉ የተለምዶ አቃል እንቅስቃሴዎች የአንጎልን ጤና ያጎለብታሉ በሚል የተለያዩ ጠቀሜታዎችን የዘረዘረበትን በቅርቡ ይፋ ያደረገውን ጥናት ተንተርሶ ላቀረብ ናቸው ጥያቄዎች ነበረው ማያዊ ማብራሪያ የሰጡን ከሙያው ጋር ዝምድና ያላቸው መሰል ርዕሰ ጉዳዮች መልሰን እንደምናገኘው ተስፋ አደርጋለሁ። ለዛሬውም አመሰግናለሁ። እግዚአብሔር ይስጥልኝ። በጣም ደስ ይለኛል። የጋን መብራት መሆን አያስፈልግም። በተቻለ ወጠን ያለንን እውቀት ለማካፈል ሞክራለሁ። ለህዝባችን አመሰግናለሁ። ሉላንና እንግዳውን እናመሰግናለን። ተከታዩ ደግሞ ሳምንታዊ የስፖርት መሰናዷችን ነው። በዓለም አትሌቲክስ እውቅና ያገኘው 24ተኛው ታላቁ ሩጫ በኢትዮጵያ ትላንት በአዲስ አበባ በድምቀት ተካሂዷል። በውድድሩ ላይ ለመጀመሪያ ጊዜ 50 ሺህ ሰዎች መሳተፋቸውን የታላቁ ሩጫ በኢትዮጵያ አዘጋጆች ገልጸዋል። በኤሊት አትሌቶች መካከል በተካሄደው ውድድር በወንዶች የአምናው አሸናፊ አትሌት ቢንያም መሀሪ ሲያሸንፍ፣ በሴቶች ደግሞ ለመጀመሪያ ጊዜ የተሳተፈችው አሸንፋለች። ይህን መሰል ውድድር ከጤና ያለፈ በርካታ ጠቀሜታዎች እንዳሉት አስተያየታቸውን የሰጡን ተሳታፊዎች ገልጸውልናል። ኬኔዲ አባተ በቦታው ነበር። ለመጀመሪያ ጊዜ በዓለም አትሌቲክስ እውቅና የተቸረው የዘንድሮው 24ኛው ሶፊ ማልት ታላቁ ሩጫ በኢትዮጵያ ዓለም አቀፍ የ10 ኪሎ ሜትር ውድድር እሁድ ህዳር 8 ቀን 2017 ዓ ም በአዲስ አበባ ከተማ ተካሂዷል። ከዛሬ 24 ዓመት በፊት በህዳር 1994 ዓ ም በአትሌት ሻለቃ ኃይሌ ገብረስላሴ መስራችነት የመጀመሪያው ታላቁ ሩጫ በኢትዮጵያ ሲካሄድ አስር ሺህ የነበረው የተሳታፊዎች ቁጥር ከአመት ዓመት እያደገ ዘንድሮ 50 ሺህ ደርሷል። መነሻውንና መድረሻውን መስቀል አደባባይ በማድረግ በተካሄደው ታላቁ ሩጫ በኢትዮጵያ ዓለም አቀፍ የ10 ኪሎ ሜትር ውድድር ላይ ከተሳተፉት ውስጥ ሶስት የውጭ አትሌቶችን ጨምሮ 50 ኤሊት አትሌቶች ሲሆኑ በወንዶች ምድብ የአምናው አሸናፊ አትሌት ቢኒያም መሃሪ በአንደኝነት አጠናቋል። አትሌቱ ከውድድሩ በኋላ ተከታዩን አስተያየት ሰጥቶናል። የባለፈው አመት እንደ መጀመሪያ ጊዜ በጣም አዲስ ውድድር ነበር እና በጣም ደስ ብሎኝ ነበር። የአሁኑ ደግሞ የበለጠ ለሁለተኛ ጊዜ በመሆኑ እና ጥሩ ፉክክር አድርጌ በማሸነፍ በጣም በጣም ደስ ብሎኛል። በጣም ትልቅ ውድድር ነው። ብዙ አትሌቶች የሚሳተፉበት ነው። ለእኔ እንደ መነሻ ሆነኛል። እንደ በጣም ትልቅ ማበረታቻ ሆነኛል። አምና በታላቁ ሩጫ ካሸነፈ በኋላ በዓለም አቀፍ የሩጫ ውድድር መድረኮች ኢትዮጵያን የመወከል እድል ያገኘው ቢኒያም በ2024 የፓሪስ ኦሎምፒክ ኢትዮጵያን በ5000 ሜትር በመወከል ስድስተኛውን አጠናቋል። በስፔን በተካሄደ ከ20 ዓመት በታች የ10000 ሜትር ትራክ ውድድር ደግሞ ክብረ ወሰን በመያዝ አሸንፏል። በጣም ደስ ብሎኛል። በትልልቅ ውድድሮች ከትልልቅ አትሌቶች ጋር በመወዳደር በጣም ደስ ብሎ ነበር እና ብዙ ልምድም ወስጃለሁ ከዛ እና ቀጣይ የበለጠ ውጤት ለማምጣት ከፈጣሪ ጋር ጥሩ ስራ መስራት ፈልጋል። በሴቶች ምድብ ያሸነፈችው ደግሞ ዘንድሮ በውድድሩ ለመጀመሪያ ጊዜ የተሳተፈችው የንግድ ባንኳ አትሌት አሳየች አይቸው ናት። ውድድሩ በጣም አሪፍ ነበረ። ደስ ይላል። ለመጀመሪያ ጊዜ ነው የተሳተፍኩት። ከዚህ በፊት አምና ለመወዳደር ቁጥር አውጥቼ ነው ወደ ሌላ ውድድር ት እና የመጀመሪያ ነው። ጠቀሜታው የወንደኛ ላሉ አትሌቶች የውጭ እድል ታገኛለህ። እዚህ አሪፍ ውጤት ከመጣ ለተለያዩ ውድድሮች አሪፍ ነው። በ2016 ክሮስ ካንትሪ ወጣት ያለን ወጣት ሁለተኛ ወጥቻ ያለው እና ሌላ ውድድር ተሳትፍ ያለው አሪፍ ነው። አትሌት የኔዋ ንብረት በውድድሩ ሁለተኛ ስትወጣ፣ ሶስተኛ የወጣችው በወሰና ሙላቱ ናት። በወንዶች ደግሞ አዲሱ ነጋሽና ይስማው ድሉ በቅደም ተከተል ሁለተኛና ሶስተኛ ወጥተዋል። በሁለቱም ጾታ አንደኛ የወጡ አትሌቶች ከሜዳሊያ በተጨማሪ 250 ሺህ ብር ሲሸለሙ ሁለተኛ የወጡት 150 ሺህ፣ ሶስተኛ የወጡት ደግሞ 100 ሺህ ብር ተሸልመዋል። ከኤሊት አትሌቶች ውጭ ያሉ የታላቁ ሩጫ በኢትዮጵያ ዓለም አቀፍ 10 ኪሎ ሜትር ውድድር ተሳታፊዎች በሰጡን አስተያየት ውድድሩ ከጤና ያለፈ ትርጉም እንዳለው አብራርተዋል። ፈትዲን እባላለሁ ከሁለተኛው ታላቁ ሩጫ ጀምሮ በቻልኩት መጠን ሳያልፈኝ እስከ ዛሬ ተወዳድር ያለው ታላቁ ሩጫ የቤተሰብ ያህል ነው። በጣም በናፍቆት የምጠብቀው ትልቅ ውድድር ነው። እንግዲህ ያው እዚህ ደርሰናል አብረን ተጉዘን፣ ታላቁ ሩጫ ማለት ጤንነት ነው ማለት። ይህን ታሳቢ አድርገን ብዙ ጊዜ እንቅስቃሴ እናደርጋለን። ከአክቲቪቲ እንዳንርቅ የሚያደርገን ትልቅ ውድድር ነው። ብዙ ፈንም አለው ማለት ከጤናውን ባሻገር የምንዝናናበትና በጣም የምንወደው ትልቅ መድረክ ነው። ፀሐይ ተድላ ባላለው እስከ ዛሬ እኔ አምልጦኝ አያውቅም። ዛሬ ግን ያው በተመዘገበውም ነገር በጣም ደስተኛ በመሆኔ እስከ ዛሬ ድረስ በዓለም አቀፍ ደረጃ አልተመዘገበም እና አሁን በመመዝገቡ በጣም ደስተኛ ነኝ እና ዓለም አቀፍ ላይ የሚታይ ነገር ስለሆነ አገሬን የሚያስጠራ ነገር ስለሆነ እጅግ በጣም በኩራት በጣም በደስታ ነው ሰሪ ነገር ማደርገው ለወደፊት ደግሞ እጅግ በጣም በጣም ይሄ የቱሪዝም መንደር እንዲሆንልን ነገሮች የተሳኩበት አመት እንዲሆንልን ለሚቀጥለው አመት ተቃቅፈን ሁላችንም በሰውኛ ማንነት የምንዘጋጅበት አመት እንዲሆንልን እመኛለሁ። ሰው ሁኑ የምለው ያው ሰው አሁን ላይ በብሔርተኝነት ይሁን በምንነትም በምንነትም እየተጋጨ ስለሆነ በማንኛውም እምነትም ብትሄዱ እንቀድማልና ከጥላቻ ያተረፈ ማንም የለም። ልጆቼም ያንን ነገር ይዘው እንዲያድጉ ነው እምፈልገው። ሙሉጌታ ሰብስቤ ይባላለሁ። ዛሬ ለየት የሚያደርገው ምንድን ነው? መጪ ሐሙስ ላይ ሰባኛ አመቴን አከብራለሁ እና እሱ ምክንያት በማድረግ ዛሬ እስቲ ልፈትሸው ብዬ ነው። እንግዲህ ከብዙ አመት በኋላ ነው ዛሬ መጣውታ። ታላቁ ሩጫ ብዙ ብዙ አይነት መልዕክት ነው ያለው። አንደኛ ህዝቡን በሙሉ ያስተባብራል። ወጣቱ፣ ወንዱ፣ ሴቱ፣ ሽማግሌው እድሜም ሳይለይ በአጠቃላይ ሁሉም አንድ ላይ ተሰባስበው እንዲህ አይነት ፌስቲቪቲ ማየት ጥሩ ነው። ከጤናማ አንጻር የተለያየ ማንም ሰው በስፖርት ራሱን መጠበቅ እንዳለበት ያስተምራል። በኢትዮጵያ የሚኖሩትን ጨምሮ ከተለያዩ ሀገራት እየመጡ በመቶዎች የሚቆጠሩ የውጭ ዜጎችም የውድድሩ ተሳታፊዎች ነበሩ። ኔዘርላንዳዊው ኒውስ ዲሆየር ከእነዚህ አንዱ ነው። ከቤተሰቦቼ ጋር ለ18 ወራት በኢትዮጵያ በመኖሬ እድለኛ ሰው ነኝ። ታላቁ የኢትዮጵያ ሩጫ ላይ ለሁለተኛ ጊዜ ነው የተሳተፍኩት። ታላቁ ሩጫ በኢትዮጵያ የኢትዮጵያ ብዝሃ ባህል የሚንጸባረቅበት ትልቅ ማሳያ ነው። ሁሉን ነገር አብረህ ታደርጋለህ፣ አብረህ ትዝናናለህ። የምትደሰትበት፣ የምትስቅበት፣ በሙዚቃ የምትዝናናበት ነው። ለእኔ እንደ አንድ ፈረንጅ ትልቅ ልምድ ነው። በቀጣይ በሐዋሳው ውድድር ላይም ለመሳተፍ አቅጃለሁ። የታላቁ ሩጫ በኢትዮጵያ ዋና ስራ አስኪያጅ ዳግማዊት አማረ ስለ ዘንድሮ ውድድር ተከታዩም ብላለች። ዛሬ ለመጀመሪያ ጊዜ በታላቁ ሩጫ ታሪክ ሃምሳ ሺህ ሰው ሮጠ። ለመጀመሪያ ጊዜ በታሪካችን ሁለት መነሻ ነበረን። ለመጀመሪያ ጊዜ የወርልድ አትሌቲክስ ሌብል ሆነን ከዛ ዛሬ ደግሞ የመጨረሻው እሑድ ነው ወደ ሃያ አምስተኛ ጉዟችን ለመግባት ስለዚህ ትልቅ ቀን ነው ዛሬ። ከሁሉም በላይ ግን አምሳ ሺህ ሰው እንዴት ነው የሚሆነው? ይሰራሉ ወይ ፕላናችን የሚለው ጠዋት ውድድር ውስጥ ሲጀምር ነው ልክ እንደሆነ ያመንኩት እና በጣም ትልቅ ስኬት ነው። አሁን ደግሞ አትሌቲክስ ሌብል ሆነን ተጨማሪ አምስት መቶ አትሌት ነበረ። የዲሴብሊቲ የሞቢሊቲ ሬስ ነበር። ትናንት የልጆች ውድድር ነበር። ብዙ ነው የሰራ ነው እና ትልቅ ስኬት ነው። በጣም ደስ ብሎናል። የተመጣጠነ ምግብ ለሁሉም ህጻናት በሚል መሪ ቃል በተካሄደው ውድድር ላይ ከኤሊት አትሌቶች በተጨማሪ በተለያዩ ዘርፎች ያሸነፉ ተሳታፊዎችም ሽልማት ተበርክቶላቸዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19፣ በ25፣ በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤን ኤስ ኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናጋራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኖሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ በፕሮግራማችን ላይ አስተያየት ወይም ጥቆማ ካላችሁ በምን ታገኙናላችሁ? ለሚለው መገኛ መንገዶቻችንን የሚገልጸው ማስታወቂያ ሰምተን የተመለስ ነው። በዚሁ የምሽቱ መሰናዶ እናጠናቀቃለን። ከአቀናባሪ ንጉሱ ታምሬ ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። የፕሮግራም ዋና አዘጋጅ ጽዮን ግርማ። ነገ በሌሎች ዝግጅቶች እንጠብቃችኋለን። ሰላም፣ ደህና ደሩ Thank تل <laughs>